ዜና ቪኦኤ ሰላም፣ ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማ ጊዜር ነኝ። ጋቢና ቪኦኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋውነኝ ለመስተንግዶ ጽዮን ግርማ ከጎኔ ጋቢና ትገኛለች። ሰላም እንደምናመሻችሁ። የዛሬውን ዝግጅታችንን እናስተዋውቃችሁ። የኢትዮጵያውያንን አዲስ ዓመት ምክንያት በማድረግ ዘጠኝ ሺህ የሚጠጉ እስረኞች ከአራት ክልሎች በይቅርታ መለቀቃቸውን የክልል ባለስልጣናት አስታወቁ። ይህ ሰብአዊ ድብደባ የፈጸሙ ከባድ የሙስና ወንጀል የፈጸሙና በህጻናት አስገድዶ መድፈር የተጠረጠሩ እና የተፈረደባቸውን አያካትትም። የአማራ ክልል የኮሚኒኬሽን ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁን ነው የሰማችሁት። በሌላ በኩል ደግሞ በሽብር ወንጀል ተከሰው እስከዛሬ ያልተፈቱ እስረኞች በፌዴራል ማረሚያ ቤቶች እንደሚገኙ ጠበቆች ለአሜሪካ ድምጽ ተናገሩ። ለእነዚህ ሰዎች ብቻ ተለይቶ እስራቸውን እንዲቀጥል የተደረገበት ምክንያት ለእኛም ግልጽ አይደለም። የተለያዩ አካባቢ ህግን ጠይተን ነበር። በኢትርፓ ቦርድ ነው የሚመለከተው አለን። ይግባኝም እንዲሁ ጠይቀን ነበረ። ዳኞች እረፍት ላይ ነን አንሰራም አሉ። እንደዚህ ምክንያት እስካሁን ድረስ በስ ላይ ነው ያሉት አልተለቀቁም። የሰሜን ሸዋ ልጆች አምስት አሉ። ከዚህ ከሰሜን ሸዋ ፍቺ አካባቢ የታዙ ማለት ነው። እኔ ደንበኞች ነበሩና ያሉ ሁለቱን ጠበቆች ነው የሰማችኋቸው። አቶ አልልኝ ምሕረቱና አቶ ወንድሙ ኤብሳ ዝርዝሩን ይዘናል። በሌላ ዘገባ በዛላምበሳ ድንበር ኢትዮጵያ ከኤርትራ ጋር የሚያገናኝ መንገድ ከ20 ዓመታት በኋላ ተገንብቶ የነበረ አጥር ፈረሰ። የአጥር ግንቡ የሁለቱ ሀገራት የመከላከያ ሰራዊት በጋራ በመሆን እንዳፈረሱት ተገልጿል። በየትኛውም ሀገራችን አካባቢዎች ሊፈጠሩ የሚችሉ የጸጥታ መደፍረስ ችግሮችን አስቀድሞ ለመከላከል የሚያስችል ዝግጁነት እና ተቋማዊ አሰራር በተጠናከረ መንገድ መገንባት እጅግ በጣም አስፈላጊ ነው። የኢትዮጵያ ፕሬዝዳንት ዶክተር ሙላቱ ተሾመ ካደረጉት ንግግር የተቀነጨበውን የሰማችሁት። ዝርዝር ዘገባውን ይዘናል። በሌላ ዘገባ ባሳለፍነው ቅዳሜ ሞያሌ ውስጥ በተከሰተ የጸጥታ ችግር የአንድ ሰው ሕይወት ማለፉንና አምስት መቁሰላቸውን ነዋሪዎች ተናገሩ። በስራ ላይ ያልነበረ የመከላከያ አባል የሲቪል ልብስ ለብሶ መጥቶ ከባልደረቦቹ ጠመንጃ መቀማት ጀመረ። አንደኛው የመከላከያ ሰራዊት አልሰጥ ሲለው ከሌላኛው ተቀብሎ በረንዳ ላይ ቆሞ የነበረ ልጅ በጥይት መጥቶ ገደለ። አዲስ ዓመት የተጀመሩ ለውጦ ሥራዎች መሠረት የሚይዙበት እንደሚሆን ጠቅላይ ሚኒስትር ዐብይ አህመድ አስታወቁ። የተበታተነውን በማሰባሰብ የጠፋውን በማፈላለግ፣ የተራራቀውን በማቀራረብ፣ የተጣላውን በማስታረቅ የሚሰሩት ስራ በእጅጉ የሚደነቅ ነው። የኔ ሳይሆኑ የመላው የኢትዮጵያ ሕዝብ ስራዎች በሚቀጥለው ዓመት መሰረት እንዲይዙ ይሆናል። መንግስት ለማገልገል የሚያስችል አዲስ ስትራክቸርና ቁመና ይዞ ብቅ ይላል። ነገ የሚገባውን አዲስ ዓመት የተጀመሩ የለውጥ ስራዎች መሰረት የሚያዙበት እንደሚሆን ጠቅላይ ሚኒስትር በተናገሩበት ወቅት የኢትዮጵያ የኦርቶዶክስ ተዋሕዶ ቤተ ክርስቲያን ይህንን ስራቸውን በዚህ ዓመት ያደረጉትን ስራ በማስመልከት እውቅና ለመስጠት ሸልመዋቸው ነበር። በዚያ ስፍራ ላይ የተናገሩትን ነበር ያቀረብንላችሁ። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሰን መጥተናል። አዲሱ ዓመት የተጀመረው የለውጥ ስራ መሰረት የሚይዝበት እንደሚሆን የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ አስታወቁ። የ2011 ዓ.ም ቅድሚያ ተግባሮቻቸውም ተቋም ማጠናከርና ተቋም መፍጠር ይሆናል ሲሉ ከአሜሪካ ድምጽ ለቀረበላቸው ጥያቄ በሰጡት መልስ ገልጸዋል። አዲሱን ዓመት በሰላም በፍቅር፣ በመስጠትና በማገዝ እንዲቀበሉም ጠቅላይ ሚኒስትር አብይ አህመድ ጥሪ አቅርበዋል። ዶክተር አብይ አህመድ እያስመዘገቡ ያለውን ለውጥ ያደነቀችው የኢትዮጵያ ኦርቶዶክስ ቤተ ክርስቲያንም የእውቅና ሽልማት አበርክታላቸዋለች። የኢትዮጵያውያንን አዲስ ዓመት ምክንያት በማድረግ ዘጠኝ ሺህ የሚጠጉ እስረኞች ከአራት ክልሎች በይቅርታ መለቀቃቸውን የክልል ባለስልጣናት አስታወቁ። ከኦሮሚያ፣ ከአማራ፣ ከቤንሻንኩልና ከጋምቤላ ክልል ይቅርታ የተለቀቁት እስረኞች በደረቅ ወንጀል የተከሰሱ ናቸው ተብሏል። በሌላ በኩል ደግሞ በሽብር ወንጀል ተከሰው እስከዛሬ ያልተፈቱ እስረኞች በፌዴራል ማረሚያ ቤቶች እንደሚገኙ ጠበቆችና ቤተሰቦቻቸው ለአሜሪካ ድምጽ ተናግረዋል። አድማጮች፣ የዚህን ዜና ዝርዝር ከዜናው በኋላ በሚኖረን ጊዜ ይዘን እንመለሳለን። በሌላ ዜና ደግሞ የኢትዮጵያ፣ የኤርትራና የሶማሊያ የውጭ ጉዳይ ሚኒስትሮች ጅቡቲን መጎብኘታቸውንና ከሀገሪቱ አቻዎቻቸው ጋርም መገናኘታቸውን ለአፍሪ የአፍሪካ ቀንድ ሀገሮች ሰላምና መረጋጋት ከፍተኛ አስተዋጽኦ እንዳለው የተባበሩት መንግስታት ድርጅት ዋና ጸሐፊ አስታውቀዋል። የሶስቱ ማለትም የኢትዮጵያ፣ የኤርትራና የሶማሊያ የውጭ ጉዳይ ሚኒስትሮች ወደ ጅቡቲ ያመሩት ባለፈው ሐሙስ ሲሆን ጅቡቲን ጨምሮ አራቱ ሀገሮች ለሰላምና ለአንድነት በጋራ ለመስራት ከስምምነት መድረሳቸውን ለአፍሪካ ቀንድ እንዲሁም ለሌላው አካባቢ አወንታዊ ምሳሌ መሆኑን የድርጅቱ ዋና ጸሐፊ ገልጸዋል። ዋና ጸሐፊው አክለውም ይህ በአራቱ ሀገሮች መካከል የተደረገውን የሰላም ስምምነት ለማጠናከር ለሚፈልጉ ሀገሮች ድርጅቱ ድጋፉን እንደማይነፍጋቸው ቀደም ያለውን ቃል አጠናክረው ተናግረዋል። በመጨረሻም ዚምባብዌ ያለባትን አንድ ነጥብ ስምንት ቢሊዮን ዶላር የዓለም ባንክና የአፍሪካ ልማት ባንክ እዳ ለመክፈል ያላትን እቅድ እንደሚያፋጥኑ አዲሱ የሀገሪቱ የገንዘብ ሚኒስትር ዛሬ አስታወቁ። እርምጃው ከፍተኛ የመንግስት በጀትና የሰራተኞች ቅነሳን ሊያስከትል እንደሚችልም ሚኒስትሩ ገልጸዋል። የገንዘብ ሚኒስትሩ ማትሆሊ ማኩቤክ ለጋዜጠኞች በሰጡት ቃል እርምጃው ለሀገሪቱ መዋለንዋ የአፋሳሾች ከፍተኛ እገዛ እንደሚያደርግና እንደሚያበረታታ አመልክተዋል። በዚህም በአሁኑ ወቅት ያለው የሰማኒያ በመቶ ስራ አጥነትና የገንዘብ እጥረትን ያቃልላል ብለዋል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ሆኑ። የጋቢና ጉዛችን ይቀጥላል። እኔ መስታወት አድራጋውና ጽዮን ግርማ አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ስስ ወደ መጀመሪያው ዘገባችን የምናልፈው የኢትዮጵያውያንን አዲስ ዓመት ምክንያት በማድረግ ዘጠኝ ሺህ የሚጠጉ እስረኞች ከአራት ክልሎች በይቅርታ መለቀቃቸውን የክልል ባለስልጣናት አስታወቁ። ከኦሮሚያ፣ ከአማራ፣ ከቤንሻንጉል እና ከጋምቤላ ክልል በይቅርታ የተለቀቁት እስረኞች በደረቅ ወንጀል የተከሰሱ ናቸው ተብሏል። በሌላ በኩል በሽም በሽብር ወንጀል ተከሰው እስከዛሬ ያልተፈቱ እስረኞች በፌዴራል ማረሚያ ቤቶች እንደሚገኙ ጠበቆችና ቤተሰቦቻቸው ለአሜሪካ ድምጽ ተናግረዋል። ጽዮን ግርማ ዝርዝር ዘገባውን አሰናድታለች። የተጠናቀቀው የኢትዮጵያውያን 2009 ዓ.ም ቁጥራቸው የበዛ የፖለቲካ እስረኞች ከእስር የተለቀቁበት አመት ነው። የኦሮሚያ፣ የአማራ የቤንሻንጉል ጉምዝና የጋምቤላ ክልል አዲሱን አመት ምክንያት በማድረግ ደግሞ ዘጠኝ ሺህ እስረኞችን መልቀቃቸውን አስታውቀዋል። የኦሮሚያ ክልል የኮሚኒኬሽን ጉዳይ ጽህፈት ቤት ኃላፊ ዶክተር ነገሪ ሌንጮ በፌስቡክ ገጻቸው ላይ አምስት ሺ ሶስት መቶ ሀያ አምስት እስረኞች መለቀቃቸውን ጽፈዋል። ባለፉት ሁለት አመታት አርባ ሺ እስረኞች ከእስር መፈታታቸውንም ጨምረው አስታውቋል። በጉዳዩ ላይ ዝርዝር መረጃን ለመጠየቅ በእጅ ስልካቸው ላይ ተደጋጋሚ ሙከራ አድርጌ ነበር። ስልካቸው ስለማይነሳ ላገኛቸው አልቻልኩም። በተመሳሳይ የአማራ ክልል በደረቅ ወንጀል ተከሰውና ተፈርዶባቸው የነበሩ 3480 የህግ ታራሚዎችን መፍታቱን የክልሉ የኮሚኒኬሽን ጽህፈት ቤት ኃላፊ አቶ ንጉሱ ጥላውን ለአሜሪካ ድምጽ ተናግረዋል። በክልሉ የይቅርታ አዋጅ መሰረት የክልሉ መስተዳደር ምክር ቤት ለታራሚዎች ያደርጋል ቅርጻ ይሰጣል። ይሄ በአብዛኛው የተለመደው በአመት ሁለት ጊዜ ነው። ዘንድሮ የአሁኑ ሶስተኛ ዙር ነው። ፍርደኞቹ በመደበኛ ሁኔታ በደረቅ ወንጀል ተጠርጥረው የተፈረደባቸው ናቸው። የዘንድሮዎቹ ሶስት ሺህ አራት መቶ ሰማንያ ታራሚዎች ናቸው። በጥቅሉ ግን በአመት ውስጥ ስምንት ሺህ አራት መቶ ዘጠና አምስት ያህል ሰዎች አዋጁንና ከዚህም ይህንን ለማስፈጸም የወጣውን መመሪያ መሰረት አድርጎ ይቅርታ የተደረገላቸው ናቸው። ከእስር ከተፈቱት መካከል ሀምሳ ሶስቱ ሴቶች ሲሆኑ ቀሪዎቹ ወንዶች ናቸው ብለዋል። በከባድ ወንጀል ተከሰው የተፈረደባቸው በዚህ በምህረቱ አለመካተታቸውን ጠቁመዋል። ኢሰብዓዊ ድብደባ የፈጸሙ ከባድ የሙስና ወንጀል የፈጸሙና በህጻናት አስገድዶ መድፈር የተጠረጠሩ እና የተፈረደባቸውን አያካትትም። በሌላ በኩል ከዚሁ ከአዲስ አመት ጋር በተያያዘ የጋምቤላ ክልል ከ ከሶስት መቶ በላይ የቤንሻንጉል ጉሙዝ ደግሞ አንድ መቶ ሰማኒያ ስምንት በአጠቃላይ ሁለቱ ክልሎች ከአምስት መቶ ሀምሳ በላይ ታራሚዎች መልቀቃቸውን የሀገር ውስጥ መገናኛ ብዙኃን ዘግበዋል። በሌላ በኩል በዚህ በተጠናቀቀው አመት በሽብር የተከሰሱ ቁጥራቸው የበዛ እስረኞች ይለቀቁ እንጂ አሁንም በሽ ሽብር ተከሰው የሽብር ክሱ በምህረት ተነስቶላቸው በተለያዩ ጉዳዮች ግን በእስር ላይ የሚገኙ እስረኞች እንዳሉ ጠበቆችና ቤተሰቦች ተናግረዋል። ጠበቃ አቶ አለልኝ ምህረቱ አሁንም ያልተፈቱ ደንበኞች አሉኝ ይላሉ። ችሎት ደፋችኋል በሚል ከግቢ ውስጥ ያጠፋችኋችሁ ወያኔ ዳውን ብላችኋል፣ መንግስት አሸባሪ ነው ብላችኋል ተብለው ከማረፊያ ቦታቸው ተጠርፈው ስድስት ወር በመቀጣታቸው እነ አስቻለው ደሴ አልተፈቱም። እነ ክንዱ ድ የሚባሉ አልተፈቱም። ደስታ ላይ ማለፈ ይባል አለ ጌታና ሀብሀይ የሚባል ደግሞ እንደዚህ በሽብር ተከሰው ነበር። የሽብር ሲነሳለት ሌላ ግድያ ወንጀል አለብህ በሚል እንደዚህ ምክንያት ተጥረው እሱም አልተፈታም እስካሁን ድረስ። ሌላ እነገለታጫ ላይ የሚባሉ አሉ። እንደዚህ በዚህ ምክንያት ያልተፈቷሉ። እስካሁን በእስር ላይ የሚገኘው የአድስቻለው ደሴ የቅርብ ቤተሰብ ለአሜሪካ ድምጽ ሲናገሩ ፍርድ ቤት ሲመላለሱበት የነበረው ዋናው የሽብር ክስ ጉዳይ በምህረት ተነስቷል። አሁን እስር ቤት የሚገኙት ምክንያት ተፈልጎ ነው የሚል እምነት አላቸው።

ጠበቃ አቶ አለልኝ ምህረቱ በበኩላቸው አቶ አስቻለው ደሴ በተፈጸመባቸው ኢሰብአዊ ድብደባ የዘር ፍሬያቸው ላይ ጉዳት መድረሱን ጠቁመው በሽብር ተከሶ የሰብአዊ መብት ጥሰት ያልተፈጸመበት የለም ብለዋል። ከዚህ በላይ ደግሞ ሌሎች ሲፈቱ ጥቂቶቹን ለይቶ ማስቀመጡ አግባብ አይደለም የሚል እምነትም አላቸው። ከዛ በፊት የነበሩት ግን ችሎቹ ደፈራችን ተብለው በተፈጡ በነገር መለጠቁት በእነዚህ ሰዎች ላይ የተለየ ሕግ ምንም ለምን እንዳስፈለገ አላወቅንም። ለእነዚህ ሰዎች ብቻ ተለይቶ ስራቸውን እንዲፈጽሙ የተደረገበት ምክንያት ለእኛን ግን አይደለም። የተለያዩ አካባቢ ሕግ ጠይቀን ነበር። ለይቅርታ ቦርድ ነው የሚመለከተው አለን። ይግባኝም እንዲሁ ጠይቀን ነበረ። ዳኞች እረፍት ላይ ነን አንሰራም አሉ። በዚህ ምክንያት እስካሁን ሌላዋ ወይዘሮ ኖአሚን አስፋው የተባሉ የሁለት ልጆች እናት ባለቤታቸው የሕክምና ባለሙያ የሆኑት ዶክተር አስናቅ አባይነህ ተለይተው በእስር እንደሚገኙ ተናግረዋል። ሰው በሽብር ወንጀል ነው። ከአርባ ምንጭ ነው የተያዙት። እስካሁን በሱ መዝገብ ክስ የተከሰሱት በሙሉ ተፈተዋል። እሱ ግን አልተፈታም። እስከ ስድስት ወር ውስጥ ባለው መዝገብ አጣርተን እንፈታለን ስላሉ ያንን እየጠበቅን ነው። ጠበቃ አቶ ወንድሙ ኢብሳ ጥቂት ይሁኑ እንጂ አሁንም እስር ቤት የሚገኙ ታሳሪዎች አሉ ብለዋል። ከሶስት ቀን በፊት አምስት ልጆች ብቻ ናቸው የቀሩት። የመዶላቡ ተማሪዎች ዩኒቨርሲቲ ተማሪዎች አንድ አስር ነበሩ። እነሱ በሙሉ ተፈተው አሁን የሰሜን የሰሜን ሸዋ ልጆች አምስት አሉ። ከዚህ ከሰሜን ሸዋ ፍቺ አካባቢ የተያዙ ማለት ነው። እኔ ደንበኞች የነበሩና ያሉ እነዚህ የሰሜን ሸዋዎቹ ቤተሰብም አይከታተላቸውም፣ ብቻ ነበር የምንከታተለው ይመስለኛል። አሁን የእነሱም ጉዳይ ጉዳዩ ከተፈቱት ልጆች ጋር ተመሳሳይ እና ያልተለየሉ ሆኖ የክትትሉ እንትን ማለት ነው አሁን በእውነቱ አካባቢ ህጎች የቀሩትን አምጡ እያሉ በቤተሰብ በኩል ቤተሰብ በነና በአቃቢያን ህጎች መሀል እየተመላለሰ መረጃ እየተለዋወጥን እነዚያዎቹ እኮ አሁን አምስቶቹ ቀርተውኛል። ይሄ ዓመት በዓሉ ነው ትንሽ ያው አቃቢያን ህጎችም የፌዴራሉን ባለስልጣናት በዚህ ጉዳይ ስለተያዙ ነው እንጂ ከበዓሉ በኋላ እኔም ክትትሌን እቀጥላለሁ። ቤተሰብን የሚደረግበትን አደረጋለሁ። ቀሪ እስረኞችን በተመለከተ የፌዴራል አቃቤ ህግን መረጃ ለማግኘት ተደጋጋሚ የስልክ ሙከራ አድርጌ የነበረ ስልካቸው ስለማይነሳ አልተሳካልኝም። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ ወደሚቀጥለው ዘገባችን እናልፋለን። ባሳለፍነው ቅዳሜ ሞያሌ ውስጥ በተከሰተ የጸጥታ ችግር የአንድ ሰው ህይወት ማለፉንና አምስት መቁሰላቸውን ነዋሪዎች ተናገሩ። በሞያሌ ሆስፒታል የጠቅላላ ሕክምና ባለሙያ የሆኑት ዶክተር ንጉሴ አዱኛ ለተጎጂዎች የሕክምና እርዳታ እየተደረገላቸው መሆኑን ገልጸው የአንድ ሰው ህይወት ማለፉን አረጋግጠዋል። የሞያሌ ወረዳ አስተዳደር በበኩሉ ግድያውን የፈጸመው የመከላከያ አባል በቁጥጥር ስር መዋሉንም ተናግረዋል። ባልደረባችን ገልሞ ዳዊት ዝርዝሩን ይዟል። በሞያሌ ከተማ ዜሮ ሁለት ቀበሌ በተለምዶ መናሃሪያ እየተባለ በሚጠራው አካባቢ የጸጥታ ችግር መፈጠሩን ለአሜሪካ ድምፅ የተናገሩት ነዋሪዎች ናቸው። ችግር የተፈጠረውም ከክልል አምስት መጡ የተባሉ ማንነታቸው ያልታወቀ ሰዎች የሞባይል መሸጫ መደብር ሊዘርፉ ሲሉ ከአካባቢው ነዋሪዎች ጋር ግብ ግብ ከተፈጠረ በኋላ ነው። ይህንኑ ተከትሎ ድንጋይ መወራወር ሲመጣ በቦታው የነበረው የኢትዮጵያ መከላከያ ኃይል ግጭቱን ለማስቆም ጥይት መተኮሱን ነዋሪዎች ተናግረዋል። በጊዜው አንድ ስምሪት ላይ ያልነበረ የሰራዊት አባል ወደ ህዝብ ተኩሶ የአንድ ወጣት ህይወት እንዳለፈም ነዋሪዎች አክለው ተናግረዋል። ሸምሰዲን ማልም መሐመድ ጅራ በጥይት ከተመቱ ሰዎች አንዱ ነው፣ ሁኔታውን ያብራራል። ነገሩ የጀመረው ማንነታቸው ያልታወቀ ሰዎች የሞባይል ስልክ መሸጫ አካባቢ መጥተው መዝረፍ ሲጀምሩ ነው። ልጆቻችን ይዘዋቸው ንብረቱን አስመለሱ። ከዚያ የመከላከያ ሰራዊት መጥቶ ሁኔታውን አረጋጋ። ሰዎችን ካገላገለ በኋላ ተኩስ ተጀመረ። በዚህም ጊዜ በሥራ ላይ ያልነበረ የመከላከያ አባል የሲቪል ልብስ ለብሶ መጥቶ ከባልደረቦቹ ጠመንጃ መቀማት ጀመረ። አንደኛው የመከላከያ ሰራዊት አልሰጥ ሲለው ከሌላኛው ተቀብሎ በረንዳ ላይ ቆሞ የነበረ ልጅ በጥይት መትቶ ገደለ። ሁለተኛውን ጥይት ደግሞ ወደ እኔ ተኮሰ። ወደ እኔ የተኮሰው ጥይት አንደኛው በእጄ ይዤ የነበረውን ድንጋይ መጥቶ ተመለሰ። ሁለተኛው ደግሞ ለመሸሽ ስሮጥ ከኋላ ጀርባዬን መታኝ። ሸምሰድንና ሌሎች በጊዜው የተጎዱ ሰዎች ሞያሌ ሆስፒታል ገብተው ሕክምና እየተደረገላቸው ነው። በሞያሌ ሆስፒታል የጠቅላላ ሕክምና ባለሙያው ዶክተር ንጉሴ አዱኛ ያስረዳሉ። ወደ ሆስፒታላችን የመጡት ሰዎች ስድስት ይሆናሉ። ከእነርሱ መካከል አንደኛው ጭንቅላቱን በጥይት ተመትቶ ሕይወቱ ያለፈ ይገኝበታል። ሌላ አንድ ጎኑን በጥይት የተመታ ሰውም አለ። ሌሎች ደግሞ አነስተኛ ጉዳት የደረሰባቸው ይገኛሉ። ከሞተው ልጅ በቀር አሁን ሁሉም እያገገሙ ናቸው። ከስድስቱ ሁለቱ በጥይት ሌሎች ግን በድንጋይ ተመትተው የቈሰሉ ነው የሚመስለው። ጉዳት የደረሰባቸው ሰዎች ሁሉም ወጣት ወንዶች መሆናቸውንና እና ሕይወቱ ያለፈው ወጣት ጭንቅላቱን ተመቶ ብዙ ደም ፈሶት መሞቱን ዶክተር ንጉሴ አክለው ተናግረዋል። ሕይወቱ ያለፈው ወጣት ሙሳ ማህመድ የሚባል ሲሆን ትላንት ውድ ጠዋት መቀበሩን ነው ነዋሪያዎች የተናገሩት። ስለ ግድያው የሞያሌ ወረዳ አስተዳደር ተጠይቋል። አስተዳዳሪው አቶ ባጋጃ ሞርጌ እንዲህ ብለዋል። መጀመሪያ ልጆች በሞተር ቢስክሌት ጉዳይ ላይ ተጣሉ። ከዚያ ከክልል አምስት የመጡ ልጆች በቦታው በነበሩ ሰዎች ላይ ድንጋይ እየወረወሩ ዘረፋ ጀመሩ። ዝርፊያውን ለማስቆም በቦታው የነበሩ የመከላከያ ኃይል አባላት ጥይት ወደ ሰማይ እየተኮሱ ነበር። በዚህም ጊዜ ነው አንድ ስምሪት ላይ ያልነበረ የመከላከያ አባል ሕግ እያስከበሩ ካሉ የመከላከያ አባላት በጉልበት ጠመንጃ ቀምቶ ሁለት ሰው አቁስሎ አንድ የገደለው እኛም በአካባቢው ካሉ ባለሥልጣናት ጋር ተማክረን ግለሰቡ በቁጥጥር ስር እንዲውል አድርገናል። በጊዜው በስምሪት ላይ ያልነበረ በመሆኑም በሕዝብ ፍርድ ቤት እንዲዳኝ ወስነናል። አሁን ፖሊስ ጣቢያ በእኛ ቁጥጥር ስር ነው ያለው። በፖሊስ ቁጥጥር ያለው የመከላከያ አባል ስሙ ሶሬሳ ቶሌራ እንደምባልና በአሁኑ ጊዜም በቦረና ዞን ፖሊስ ጣቢያ እንደሚገኝ አቶ ባጋጃ ሞርጌ አክለው ተናግረዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ ገልሞን፣ እናመሰግናለን ለዘገባው። ወደ ተከታዩ ዘገባችን እናልፋለን። ነገ የሚገባው አዲስ ዓመት የተጀመሩ የለውጥ ስራዎች መሰረት የሚይዙበት እንደሚሆን ጠቅላይ ሚኒስትር አብይ አህመድ አስታወቁ። ጠቅላይ ሚኒስትር አብይ የ2011 ቅድሚያ ተግባሮቻቸውን አስመልክቶ ከአሜሪካ ድምፅ ለቀረበላቸው ጥያቄ ሲሰጡ እንዳሉት ተቋም ማጠናከርና ተቋም የመፍጠር ስራዎች ትኩረት ሊሰጣቸዋል፣ ብለዋል። ኢትዮጵያውያን አዲሱን ዓመት በሰላም በፍቅር፣ በመስጠትና በማገዝ እንዲቀ ሳይቀበሉም ጥሪ ያቀርበዋል። ጠቅላይ ሚኒስትር አብይ አህመድ እያስመዘገቡ ያለውን ያደነቀችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የእውቅና ሽልማትም አበረክታላቸዋለች። እስክንድር ፍሬው ተከታዩን ዘገባ ልኳል። 2010 ትናንት ተብሎ ሊጠራ አምና ተብሎም በታሪክ መዝገብ ውስጥ ሊቀመጥ የሰዓታት ዕድሜ ብቻ ቀርተውታል። ያለፉት 12 ወራት ፖለቲካዊ ሂደቶች ግን ዓመቱን ልዩ ያደርጉታል። ኢትዮጵያ ከግጭት ወደ አንጻራዊ ሰላም፣ ከፖለቲካ አጣብቂኝ ወደ ፈጣን ለውጥ የተሸጋገረችበት ዓመት ነው 2010። በርካታ ተንታኞች እንደሚያምኑት በተለያዩ አጋጣሚዎችም እንደገለጹትም ከዓመቱ አጋማሽ በኋላ የነበሩት ወራት እንደቀደሙት አልነበሩም። ሰላም በጠፋበት ምድር ተስፋ ነክሷል። ጨለማ በዋጠው ፖለቲካ ውስጥ ብርሃን ፈንጥቋል። ያለፈውን ዞር ብሎ ላየ፣ የሆነውን ሁሉ ላስታወሰ፣ በእርግጥም ነገሮች ተለውጠዋል። ትናንት እንደ ዛሬ፣ አምና እንደ ዘንድሮ አልነበረም። ይህ በተለያዩ መንገዶች የተንጸባረቀ የበርካታ አስተያየት ሰጪዎች የተንታኞች፣ የፖለቲካ መሪዎችና የሌሎችም እምነት ነው። በሀገሪቱ እየተመዘገበ ያለው የዚህ ለውጥ መሪ ደግሞ ወጣቱ ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ታዲያ የአዲሱን ዓመቷ ዜማ የለውጡን ሂደት ለመሩት ለጠቅላይ ሚኒስትር ዶክተር አብይ አህመድ የእውቅና ሽልማት በማበርከት ጀምራለች። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብጹዕ ቅዱስ አቡነ ማትያስ አራተኛው ፓትርያርክ ብጹዕ ቅዱስ አቡነ መርቆሪዮስና ሌሎች የሃይማኖት አባቶች በተገኙበት ነው የሽልማት ስነ ስርዓቱ ትናንት በመንበረ ፓትርያርክ ጽሕፈት ቤት የተከናወነው። እናም ከመጋቢት 24ቱ የበዓለ ሲመት ንግግር እስከ አዲሱ ዓመት ዋዜማ ምስጋና እየቀረበላቸው እውቅና እየተሰጣቸው ቀጥለዋል። ጠቅላይ ሚኒስትሩ ትናንት ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የተበረከተላቸውም የዚህ ሁሉ ተከታይ ነው። ሽልማቱ የተበረከተው ጠቅላይ ሚኒስትሩ በአጭር ጊዜ ውስጥ ከፍተኛ ለውጥ በማምጣታቸው እንደሆነ ቤተ ክርስቲያኑ አስታውቃለች። በሥነ ስርዓቱ ላይ የተናገሩት የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሊቀ ጳጳስ ብፁዕ ቅዱስ አቡነ ማትያስ ይህንኑን ያንጸባረቁት እጅግ አስቸጋሪ ሆኖ የሚታየው የሰው ልጆች የሕይወት እና የሰላም ዋስትና እጦት ስለሆነ ዋስትና እንዲኖረው ማድረግ በሚቻልበት ሁኔታ ላይ ያለአንዳች እረፍት ሌሊትና ቀን እየተንቀሳቀሱ የተበታተነውን በማሰባሰብ የጠፋውን በማፈላለግ የተራራቀውን በማቀራረብ የተጣላውን በማስታረቅ የሚሰሩት ስራ በእጅጉ የሚደነቅ ነው። ስለሆነም ለሀገርና ለወገን እንዲሁም ለቤተ ክርስቲያናችን ስለፈጸሟቸውና ስለሚፈጽሟቸው አበይት ተግባራት ድጋፋችንን እና ምስጋናችንን ለመግለጽ ያህል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያናችን ትንሽ የሽልማት በረከት አዘጋጅታለች። ሽልማቱም የሚሰጠውን ጠቀሜታ ከማየት አንጻር ሳይሆን ለበለጠ የስራ ተነሳሽነት እንደሚያዘጋጅ በማመን ስለሆነ ይህን የቤተ ክርስቲያን በረከት እንዲቀበሉን ከታላቅ አክብረት ጋር ይዘን ቀርበናል። ወስብሐት ለእግዚአብሔር አሜን። ከባለቤታቸው ቀዳማዊት እመቤት ዝናሽ ታያቸው ጋር በመሆን ሽልማቱን የተቀበሉት ጠቅላይ ሚኒስትር ዶክተር አብይ አህመድ በበኩላቸው እውቅናው ለሌሎች ባልደረቦቻቸው ጭምር የተሰጠ መሆኑን ለጋዜጠኞች ገልጸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአዲስ ዓመት ዋዜማ የተጀመረውን የለውጥ ጉዞ ለውጡን የሚመሩ ለለውጥ የሚሰሩ ኃይሎች እንዲበረታቱ ለሁሉም የሚበቃ ለሁሉም የሚገባ ስጦታ አዘጋጅታ ጓደኞቼን ወክዬ ስጦታውን እንድቀበል ዛሬ አድርገዋል። የስጦታው ዋና አላማ መልካም ነገር ጀምራችኋል፣ ይህ ነገር እንዳይቋረጥ ከጎናችሁ በጸሎትም በስራም አለን በርትታችሁ የኢትዮጵያን ታላቅነት እንድታረጋግጡ እንደ ታላቅ ጥንታዊ ቤተክርስቲያን ሚናችንን ለመወጣት ዝግጁ ስለሆን ከጎናችሁ መሆናችን እንድታቁና እንድትበረታቱ የሚል መልእክት አስተላልፋለች። እኔም ተቀብያለሁ። ለጓደኞቼ የተሰጠኝን መልእክት ስንገናኝ አደርሳለሁ። እናም የለውጡ ሂደት የተጀመረበት 2010 አሮጌ ዓመት ተብሎ ዛሬ ይጠናቀቃል። ቦታውን ተረክቦ አዲስ ተብሎ ሊጀመር በሌላ ተስፋ ሊሞላ 2011ም ከበራፍ ነው። የአዲስ ዓመት መልእክት ያስተላለፉት ጠቅላይ ሚኒስትር ዶክተር አብይ አህመድ ታዲያ ኢትዮጵያውያን መልካም ተግባራትን በማከናወን እንዲቀበሉ ጥሪ አቅርበዋል። ለወገን ደራሽ ወገን መሆኑንና አለኝታ መሆኑን በማሳየት በታላቅ ተስፋ የምንቀበለው አዲስ ዓመት መሠረታዊ የሆኑ ችግራችንን ለመፍታት በር የሚከፍት አንድነት፣ የሚያጠናክር ሰላም የሚያረጋግጥ፣ ሊያለሙ የሚፈልጉ እጆችን የሚያበረታታ ሀብታችን አልባሌ ቦታ እንዳይጠፋ የሚያደርግ እንዲሆን ለማድረግ ሁሉም ዜጎች በተባበረ ክንድ እንዲሰሩ አደራ እያልኩ በዚሁ አጋጣሚ ለአዲሱ ዓመት ዋዜማ በተለመደው መንገድ በየመጠጥ ቤቱ ድራፍት፣ ቢራ፣ ውስኪ እየጠጣን የምንዝናና ሰዎች ካለን ከዚያ ከምንዝናናው ነገር ግማሹን ቀንሰን በማግስቱ ድሃዎችን በመርዳት በመስጠት የሚገኘውን ደስታ እየተቋደስን አዲሱን ዓመት እንድናከብር በግል ከምናጠፋው በላይ በሌሎች የምናጠፋው የሚሰጠውን በረከትና ደስታ ሁላችንም መቋደስ እንድንችል አደራ ማለት ፈልጋለሁ። መላ ኢትዮጵያውያን እንኳን ለአዲሱ ዓመት በሰላም አደረሳችሁ። አዲሱ ዓመት የሰላም፣ የፍቅር፣ የአንድነት፣ የመደመርና የመዝለቅ እንዲሆንልን እመኛለሁ። አመሰግናለሁ። አንድ ጥያቄ ማከል ከቻለን ክቡር ጠቅላይ ሚኒስትር። እስክንድር ፍሬው ከአሜሪካ ሬዲዮ ባለፉት የተወሰኑ ወራት ያመጡት ከፍተኛ ለውጥ በ2011 ብዙ ተስፋ እንዲደረግ ምክንያት ሆኗል። ቅድሚያ የሚሰጧቸው ተግባራት ምንድን ናቸው? በ2011 ዓ ም 2011 የእርስዎ የመጀመሪያ ሙሉ ዓመት የጠቅላይ ሚኒስትርነት ዘመን ነው የሚሆነውና፣ በዚህ ዓመት የጀመርናቸው ስራዎች የእኔ ሳይሆኑ የመላው የኢትዮጵያ ህዝብ ስራዎች በሚቀጥለው አመት መሰረት እንዲይዙ ይሆናል። መንግስት ለማገልገል የሚያስችል አዲስ ስትራክቸርና ቁመና ይዞ ብቅ ይላል። ወጪ ቀንሶ ሀብት ልማታዊ ወደሆኑ ሴክተሮች የሚያተኩርበት ይሆናል። በጎረቤት ሀገራት የጀመርነውን የሰላም እንቅስቃሴ ምንም አይነት ኮሽታ ሳይኖር እንዲዘልቅ ለማድረግ ሁሉም ጉዳዩ የሚመለከታቸው አካላት የሚሰሩበት ጊዜ ይሆናል። ከሁሉም በላይ በዚህ አመት ያተኮርነው እሳት ማጥፋት ሰላም ማውረድ ሲሆን በሚቀጥለው ዓመት ስትራክቸራል በሆኑ ጉዳዮች ተቋም ማጠናከር፣ ተቋም መፍጠር፣ ጠንካራ አመራር መስጠት፣ የጀመርነውን የመደራጀት ስራ ወደ ውጤት የሚቀይር ተግባራት እንጀምራለን። ዋናው ትኩረታችን ወጣቶች ላይ ይሆናል። በትምህርታቸው እንዲበረቱ፣ በስራ ገበታቸው የተሻለ ትጋትና ውጤት እንዲያመጡ፣ ስራ የሌላቸው ስራ ማግኘት የሚችሉበትን አማራጭ ማስፋትና ከሁሉ በላይ ተስፋ ያለው አዳጊ ዜጋ ጋር መፍጠር ላይ አተኩረን እኔና በእኔ የሚመራው መንግስት፣ እንዲሁም እጅግ የተከበረው የኢትዮጵያ ሕዝብ በጋራ በመሆን አዲሱን አመት በዚያ መልክ እንቀበላለን። በጣም አመሰግናል። ክቡር ጠቅላይ ሚኒስትር። ጠቅላይ ሚኒስትሩ በዚሁ ማብራሪያ ባለፉት ሳምንታት በኢትዮጵያውያን ተከናወኑ ያሏቸውን የበጎ አድራጎት ተግባራት አድንቀዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ዛላ አንበሳ ድንበር በኢትዮጵያ ከኤርትራ ጋር የሚያገናኝ መንገድ ከ20 ዓመታት በኋላ ተገንብቶ የነበረ አጥር መፍረሱን የያዘው ዘገባችንን ለዛሬ በሰዓት እጥረት ምክንያት ማቅረብ አልቻልንም። በነገው ዕለት ይዘን እንመለሳለን። እንግዲህ የዛሬው የጋቢና ፕሮግራማችንን በዚሁ ተጠናቋል በዚሁ ተጠናቋል። እንግዲህ እንኳን ለ2011 ዓመተ ምሕረት ለአዲሱ ዓመት ለእንቁጣጣሽ ዋዜማ አድማጮቻችን በሙሉ እንኳን አደረሳችሁ እያለን በፌስቡክ ቪኦኤ ማህሬክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን ማድረስ እንዳትረሱ እናስታውሳችኋለን። በሰላም በጤና ያገናኘን ስናስተናግዳችሁ ያመሸነው ጽዮን ግርማና እኔም መስታወት አራጋው ነበርኩ። በቴክኒክ ፕሮግራማ ፕሮግራማችንን ይመራ የነበረው መቅቢል ያበረው ነበር። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት።